Agarinya report. የሜዳይ ኒሻንና ሽልማት ረቂቅ አዋጅ ጸደቀም። የህዝብ ተወካዮች ምክር ቤት ባካሄደው 26ኛ መደበኛ ስብሰባው የሜዳይ ኒሻንና ሽልማት ረቂቅ አዋጅን በሙሉ ድምፅ አጽድቋል። የውሳኔ ሀሳቡን ለምክር ቤቱ ያቀረቡት የውጭ ግንኙነትና የሰላም ጉዳዮች ቋሚ ኮሚቴ ሰብሳቢ ዶክተር ዲማ ነገዎ በኢትዮጵያ በአፍሪካና በዓለም አቀፍ ደረጃ በተለያዩ ዘርፎች ለሀገርና ለህዝባቸው የሚጠቅም የላቀ ተግባር የፈጸሙ ግለሰቦችን፣ ቡድኖችን እና አካላትን እውቅና በመስጠት ትውልዱን ማነሳሳት አስፈላጊ ነው ሲሉ የአዋጁን አስፈላጊነት ለምክር ቤቱ አባላት አብራርተዋል። አዋጅ ሳይወጣላቸው እየተሰጡ ያሉ የተለያዩ የሜዳይ የኒሻንና የተለያዩ ሽልማት ሂደቶችን በማስቀረት ወጥ የሆነ ህጋዊ አሰራር እንዲኖር እንደሚያደርግም አክለዋል። ምክር ቤቱም የተሰጠውን ማብራሪያ ተቀብሎ ረቂቅ አዋጁን በአዋጅ ቁጥር 1325 ህዝር 2016 አድርጎ በሙሉ ድምፅ አጽድቆታል። የሜዳይ ወይም ኒሻን ተሸላሚ የሚሆኑ አካ ላት በህዝብ መገልገያ ቦታዎች ላይ ቅድሚያ ይሰጣቸዋል። እንደዚሁም ከዚህ ዓለም በሞት በሚለዩ ጊዜ በክብር እንዲሸኙ የሚያስችል መሆኑም ተገልጿል። የዩኒቨርሲቲ ፕሬዚዳንቶች አመራረጥ አዲስ መመሪያ እያዘጋጀ መሆኑን ትምህርት ሚኒስቴር ገለጸ። በኢትዮጵያ በመንግስት ስር በሚተዳደሩ ዩኒቨርሲቲዎች የሀብት ብግነትና ብልሹ አሰራር ዙሪያ ከሀገር ውስጥ መገናኛ ብዙሃን ጋር ቆይታ ያደረጉት የትምህርት ሚኒስትሩ ፕሮፌሰር ብርሃኑ ነጋ እንደገለጹት ከትግራይ ክልል ከሚገኙ ዩኒቨርሲቲዎች በስተቀር በሁሉም የሀገሪቱ ዩኒቨርሲቲዎች የሱፐርቪዥን ቡድን በመላክ ዩኒቨርሲቲዎቹ ያሉባቸውን ችግሮች ሲጠና መቆየቱን ገልጸዋል። ዩኒቨርሲቲዎች ብዙ ድሃ ሕዝብ ሀብት የሚፈስባቸው ናቸው የሚሉት ሚኒስትሩ ዩኒቨርሲቲዎቹ በሙስናና ብልሹ አሰራር የተጨመላለቀ አስተዳደር ሊኖራቸው አይገባም ብለው እንደሚያምኑም ገልጸዋል። ዩኒቨርሲቲዎች የተማረ የሰው ኃይል ከማፍራት ይልቅ ህንፃ ግንባታ ላይ ተሰማርተዋል ሲሉም ተችተዋል። በመሆኑም ዩኒቨርሲቲዎች የሚታለቡ የጥገት ላሞች ናቸው የሚለው የአንዳንድ ግለሰቦች አባባል ከዚህ በኋላ አይሰራም ሲሉም ተደምጠዋል። በመሆኑም እንደ ፕሮፌሰሩ አባባል ሶስት ጊዜ መጥፎ የኦዲት ግኝ ያለበት ዩኒቨርሲቲን የሚመሩ ከፍተኛ አመራሮች በሙሉ ከኃላፊነታቸው እንዲነሱ ብሎም ኃላፊዎቹም በህግ የሚጠየቁ መሆኑን አሳስበዋል። ይህንን አሰራር በመከተልም መጥፎ የኦዲት ግኝት ያለበት ዩኒቨርሲቲን የሚመሩ አመራሮችን በሙሉ እንቀይራለን ሲሉ ተናግረዋል። ከሐዋሳ ወደ አዲስ አበባ በመጓዝ ላይ የነበረው አውሮፕላን ውስጥ ታይቷል የተባለው ጭስ በውስጡ ያለው ዘይት በመቃጠሉ የተነሳ መሆኑን የኢትዮጵያ አየር መንገድ አስታውቋል። የኢትዮጵያ አየር መንገድ ከሰሞኑ በአውሮፕላኑ ላይ የተከሰተውን ጉዳይ አስመልክቶ እንደገለጸው በወቅቱ የተከሰተው ጭስ ሊፈጠር የቻለው ከሰዓት ወይም ከሌላ ነገር ጋር የተያዘ ሳይሆን አውሮፕላን ውስጥ ያለው ዘይት ተቃጥሎ ነው ብሏል። የአየር መንገዱ ግሩፕ ስራ አስፈጻሚ አቶ መስፍን ጣሰው ለካፒታል ጋዜጣ እንደተናገሩ ክስተቱ በአውሮፕላን ውስጥ ያለው ዘይት በመቃጠሉ ከእርሱ ጋር ተያይዞ የተፈጠረ ጭስ ነው። ይህ ደግሞ የሚያጋጥም ነው ብለዋል። የኢትዮጵያ አየር መንገድ በረራ ቁጥር ኢቲ 154 ሚያዝያ 29 ቀን 2016 ዓም ከሐዋሳ ወደ አዲስ አበባ በመጓዝ ላይ ያለ አውሮፕላን ውስጥ ጭስ ታይቶ ተሳፋሪዎች ተደናግጠው እንደነበር አየር መንገዱ ማስታወቁ ይታወሳል። የጋዜጠኞች መብት እንዳይጣስ የሚከራከር የህግ ባለሙያዎች ቡድን ሊቋቋም መሆኑ ተነገረ። ይህ ለጋዜጠኞች ጥብቅና ለመቆም ዓላማ ያደረገው የህግ ባለሙያዎች ቡድን የሚቋቋመው በኢትዮጵያ ሰብዓዊ መብቶች ድርጅቶች ህብረትና በዩኔስኮ የጋራ ትብብር ነው ተብሏል። በኢትዮጵያ ሰብዓዊ መብቶች ድርጅቶች ህብረት ዋና ዲሬክተር አቶ መስድ ገበየው ለአገር ውስጥ መገናኛ ብዙሀን እንደገለጹት የሚዲያ ተቋማትና ጋዜጠኞች ስራቸውን በመስራታቸው ብቻ የሚደርስባቸውን ችግር ችግር ለመፍታት የህግ ባለሙያዎች ቡድንን እያቋቋምን እንገኛለን ብለዋል። ይህ ፕሮጀክት ሚዲያው ላይ ብቻ የሚሰሩ የህግ ባለሙያዎችን በማሰባሰብ የተለያዩ ጋዜጠኞችን የሚጎዱ ህጎች ላይ በመከራከር ብሎም ጋዜጠኛው መብቱን ማስጠበቅንም የሚያጠቃልል ነው ብለዋል። ጋዜጠኞቹ ሲታሰሩ መደበኛ የጥብቅና አገልግሎት መስጠት እንደተጠበቀ ሆኖ የጋዜጠኞችን የእውቀት ደረጃ ከፍ የሚያደርግና በስር ላይ የሚገኙ የሚዲያ አካላትን በፋይናንስም መደገፍ የሚያስችል ተቋም ለማቋቋም ማሰባቸውን ዋና ዲሬክተሩ ተናግረዋል። የመጀመሪያው የኢትዮጵያ የውዝዋዜ ጥበብ ማህበር ጉባኤ እየተካሄደ ነው። በአዲስ አበባ ፈንድቃ የባህል ማዕከል እየተካሄደ የሚገኘው ይህ ጉባኤ ዩኔስኮ ከአዲስ አበባ ዩኒቨርሲቲ ጋር በመተባበር ዳንስ ባህልና ማህበረሰብ በኢትዮጵያ በሚል መሪ ቃል ነው የተዘጋጀው። በዚህ ጉባኤ ከመላው ኢትዮጵያ የመጡ የማህበሩ አባላትና የአዲስ አበባ ዩኒቨርሲቲ የቲያትር ጥበብ ትምህርት ክፍል የሁለተኛና የሶስተኛ ዲግሪ ተመራቂዎች እየተሳተፉ ይገኛሉ። በጉባኤው ሌሎች ክውን ጥበባት ከመጀመሪያ ዲግሪ እስከ ሶስተኛ ዲግሪ ትምህርት የሚሰጥባቸው ዘርፎች ያላቸው መሆኑ የተገለጸ ሲሆን እስካሁን የውዝዋዜ ጥበብ ግን በዲግሪ ደረጃ የትምህርት ዘርፍ እንደሌለው ተገልጧል። በመሆኑም በመጀመሪያ ዲግሪ ደረጃ የውዝዋዜ ጥበብ በትምህርት ስርዓት ውስጥ እንዲካተት ጥረት መጀመሩም ተገልጿል። የኢትዮጵያ ጓዜ ጥበብ ማህበር በ2010 ዓ ም የውዝዋዜ ባለሙያዎችን መብት ለማስጠበቅና ሙያዊ አቅምን ለማጎልበት ታስቦ የተመሰረተ መሆኑም ተገልጿል። እያደመጡ የነበረው የኤስቢኤስ አማርኛ ፕሮግራምን ነበር።